አፍሪኮም እንዲሁም በአውሮፓና አፍሪካ የአሜሪካ አየር ኃይሎች ከዛምቢያ መከላከያ ኃይል ጋር በመተባበር በቀጠናው ሰራዊቶች ውስጥ ጾታን መሰረት ያደረጉ ጥቃቶችን ለማስወገድ ስልቶችን በመንደፍ ላይ ናቸው። ባትስዋና እና ዛምቢያ ጾታዊ ጥቃትን በመዋጋት ረገድ ቀጠናዊ ትብብሩን ለማጠናከር ተሳትፎ በማድረግ ላይ ናቸው። ሌተና ኮሎኔል ሊንዳ ጆንስ በአውሮፓና አፍሪካ የአሜሪካ አየር ኃይሎች የጤና ጉዳይ ኃላፊ ናቸው። ሁኔታዎች መስመር እንዲይዙ ሁሉም ሰው ዋጋ እንዳለውና አላስፈላጊ ድርጊቶች ተቀባይነት እንደሌላቸው ማድረግ የእኛ የመሪዎች ኃላፊነት ነው። ይህ ፖሊሲዎችን ተግባራዊ ማድረግን እና አንዳንድ ድርጊቶችን ሪፖርት ለሚያደርጉት ሰዎች ድጋፍ መስጠትን ይጨምራል። በእንደ አርፓን አቆጣጠር 2021 በጦር ሰራዊት ውስጥ ጾታዊ ጥቃት በከፍተኛ መጠን በመጨመር ስምንት ነጥብ አራት በመቶ የሚሆኑ ሴቶች ጥቃት እንደደረሰባቸው የአሜሪካው የመከላከያ ሚኒስቴር አስታውቋል። የአሜሪካ አየር ኃይል አባሏ ሳማራ ብራውን ጉዳዩ ችላ ከተባለ ወታደራዊ ግዳዮችን በመፈጸም ላይ ተጽዕኖ ያሳድራል። ጾታን መሠረት ያደረገ ጥቃት የአንድን ተቋም እሴቶች የሚሸረሽር ነው። አንድነትን ሸርሽሮ ለተልኮ ዝግጁ መሆንን ይጎዳል። ጠንካራ አቋም መውሰድ አለብን። የፖሊሲ ጉዳይ ብቻ ሳይሆን፣ የክብራችንና የመድሃችን ጉዳይ ነው። ከአሜሪካ አየር ኃይል ጡረታ ያወጡትና አውደ ጥናቱን በአማካሪነት የሚያስተባብሩት ኬት ካስቴል ከዛምቢያ ጋር ስለሚደረገው ትብብር አስፈላጊነት ይህን ይላሉ። የትኛውም ሰራዊት ይህን ብቻውን መጋፈጥና ማስወገድ አይችልም። የእውቀትና ልምድ ልውውጥ ያስፈልጋል ጾታን መሰረት ያደረጉ ጥቃቶችን ለማስወገድ ውጤታማ ስልቶችን መንደፍ ይጠይቃል። በዛምቢያ መከላከያ ኃይል ሻለቃ የሆኑት የአውደ ጥናቱ ተሳታፊ ስቲፈን ሙሌያ ደግሞ ሰራዊቱ ጾታን መሰረት ካደረጉ ትንኮሳዎች ነፃ መሆን አለበት ባይ ናቸው። ሰዎች ከትንኮሳና ውከት ነፃ በሆነ ሁኔታ ስራቸውን ሲሰሩ ተልኳቸው ላይ ሙሉ በሙሉ ያተኩራሉ። ሰዎች ካለ ፍርሃትና መሸማቀቅ የሚሰሩበትን አካባቢ መፍጠር አለብን። ጾታን መሠረት ላደረጉ ጥቃቶች መፍትሄ የሚሻ ቀጠናዊ ቢሮ ለመክፈት በማቀድ ላይ መሆናቸውን የዛምቢያ ባለሥልጣናት አስታውቀዋል። ሻለቃ ግሎሪ ሙሶንዳ ከአሜሪካ አጋሮች ጋር የሚደረገው ትብብር ውጤታማ መፍትሄ ማስገኘት አለበት ብለዋል። መከፋበር የሰፈነበት ከባቢ መፍጠር የሁላችንም ኃላፊነት ነው። ችግሩ መኖሩን ማመን ብቻ በቂ አይደለም፣ በመፍትሄው ላይም መስራት አለብን። ይህ በእንዲህ እንዳለ አሜሪካ የሚገኘው የጦር ኮሌጅ ባለሥልጣናት በሴቶች ሰላምና ጸጥታ ጉዳይ ለመወያየት በሉሳካ ይገኛል። ቆንዲሴ ዱቤ ከጋቦሮኔ የላከው ዘገባ እንግዶልድነኝ ዋሽንግተን ዲሲ